ቮይስ ኦፍ አሜሪካ የትግራይ ክልል መሪ ዶክተር ደብረ ጽዮን ገብረ ሚካኤል ኢትዮጵያ ወደ ለየለት የእርስ በርስ ጦርነት እንዳትገባ በማለት ለአፍሪካ ሕብረት በጻፉት ደብዳቤ የሰላም ጥሪ አቅርበዋል። ሙልጌታ ጽብሃ ከመቀሌ ላከው አጭር ዘገባ አለ ቀጥሎ ያስደምጠናል። በትናንትና ዕለት ረፋድ አምስት ሰዓት አካባቢ ወደ መቀለ የመጣ የውጊያ አውሮፕላን ተመቶ መውደቁ የክልሉ የኮሚኒኬሽን ቢሮ ባወጣው መግለጫ አስታውቋል። የውጊያ አውሮፕላኑ ዘር ለማጥፋት የመጣ ነበረ በማለት መግለጫው አትቷል። የህወሓት ስራ አስፈጻሚ ኮሚቴው አባል አቶ ጌታቸው ረዳ በበኩላቸው የጦር አውሮፕላኗ በትናንትና ዕለት በሚሳይል ተመታ ተፈረካክሳ ወድቃለች ሲሉ ለክልሉ ቴሌቪዥን ተናግረዋል። ትናንትና ከትናንት በስቲያ በመቀለ እንዲሁም በአድግራት ከተሞች የአውሮፕላን ጥቃት ተሞክሯል። ሙከራውም ህዝብ ኢላማ ያደረገ ነበረ ብለዋል። በመቀለ ከተማ አካባቢ ተመታ የወደቀችው የጦር አውሮፕላን አብራሪዋም በሕይወት ይኑር አይኑር አልታወቀም ያሉት አቶ ጌታቸው ረዳም በሕይወት ካለ አውሮፕላኗ በወደቀበት የእንደርታ ወረዳ አካባቢ ከህዝብ ጋር በመሆን ፍለጋ እየተካሄደ ነው። ነገር ግን በሚሳኤል ስለተመታ የመትረፍ እድሉ ጠባብ ነው ብለዋል። በመቀለ ከተማ በትናንትናው ዕለት ወጣቶች የአውሮፕላን ስባሪ ነው ያሉት በጎደናዎች ይዘው ሲፎክሩ ሲዘዋወሩ ታይተዋል። በመቀለ ሰሜናዊ ምስራ ምስራቅ አቅጣጫ አራጉረ በተባለ አካባቢ አውሮፕላኗ ተመታ እንደወደቀች ተገልጿል። በፌዴራልና በክልሉ መንግስት የተፈጠረው ጦርነት አስመልክቶ የክልሉ መሪ ዶክተር ደብረ ጽዮን ገብረ ሚካኤል ኢትዮጵያ ወደ ለየለት የእርስ በርስ ጦርነት እንዳትገባ በማለት ለአፍሪካ ህብረት የሰላም ጥሪ አቅርበዋል። ዶክተር ደብረ ጽዮን ገብረ ሚካኤል በአሁኑ ጊዜ የአፍሪካ ህብረት ሊቀመንበር የሆኑት የደቡብ አፍሪካ ፕሬዚደንት ለሲሪል ራማፉዛ በላኩት ደብዳቤም በፈጣን እድገት የምትታወቅ ኢትዮጵያ ወደ መበታተንና ወደ እርስ በርስ ግጭት እያመራች ነው የምትገኘው ብለዋል። የትግራይ ህዝብ የራሱን መሪዎች በመምረጡ የፌዴራል መንግስት ከኤርትራ መንግስት ጋር በመሆን ለመውጋት ሲዘጋጅ ነበር ያሉት ዶክተር ደብረጽዮን በደብዳቤያቸው በአሁኑ ጊዜ ግልጽ ጦርነት በትግራይ ህዝብ ላይ ታውጀዋል ብለዋል። አሁን ሀገሪቷ ወደ ለየለት የእርስ በርስ ጦርነት እንዳትገባ የአፍሪካ ህብረት በሀገሪቱ ያሉ ፖለቲካ ፓርቲዎችና የሚመለከታቸው ሲቪክ ማህበራት በማሳተፍ ድርድር የማካሄድ እድል አለው ብለዋል። መፍትሄውም ሁሉም ያሳተፈ ውይይ ውይይት ማካሄድ ነው በማለት ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም